radio Hagernya report ሲዳማ ህዝበ ውሳኔ የቅስቀሳ ፕሮግራም የቀን ለውጦች መደረጉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በተደረገው ለውጥ መሰረት ቅስቀሳ የሚደረገው ከጥቅምት አስራ ስምንት ቀን እስከ ሀያ ሁለት ቀን ድረስ መሆኑን አስታውቋል። በፊት በወጣው ፕሮግራም ቅስቀሳ ይካሄዳል ተብሎ የተወሰነው ከመስከረም ሀያ ሶስት ቀን እስከ መስከረም ሀያ ስምንት ቀን ይካሄዳል ተብሎ ነው። ሆኖም ከህዝቡ በተገኘ አስተያየት መሰረት የቅስቀሳዎቹ ቀናት የመራጮች ምዝገባ ከሚጀመርበት ቀን ጋር ቢቀራረብ ይሻላል በሚል ከስምምነት ሲደረሱ፣ ከጥቅምት አስራ ስምንት ቀን ጀምሮ በተከታታይ አራት ቀናት እንዲከናወን መደረጉን የምርጫ ቦርድ ባወጣው መግለጫ አስታውቋል። የኢትዮጵያ አየር መንገድ እንደ አውሮፓ አቆጣጠር በሀያ አስራ ስምንትና እና አስራ ዘጠኝ የበጀት አመት አንድ መቶ ሰማኒያ ዘጠኝ ሚሊዮን ዶላር የተጣራ ትርፍ ማግኘቱን የድርጅቱ ስራ አስኪያጅ አቶ ተወልደ ገብረ ማርያም አስታወቁ። በእሳቸው ገለጻ መሰረት ያለፈው አመት በድርጅቱ ሰባ ሶስት አመት ታሪክ ታይቶ የማይታወቅ እጅግ አስቸጋሪ ዘመን መሆኑንም ጠቅሰዋል። ባለፈው ዓመት ቦይንግ ቢ ሰባት ሰላሳ ሰባት ስምንት ማክስ አውሮፕላን ከቦሌ አውሮፕላን ማረፊያ መብረር ከጀመረ ከስድስት ደቂቃዎች በኋላ ደብረ ዘይት አካባቢ ወድቆ ዘጠኝ የአየር መንገዱን ሰራተኞች ጨምሮ ከሀምሳ በላይ ተሳፋሪዎች መሞታቸው የሚታወስ ነው። በዚህ አስከፊ አደጋ ምክንያት አየር መንገዱ ሳይቀዛቀዝ በዓመቱ የአስራ ሰባት በመቶ እድገት አስመዝግቦ አስራ ሁለት ነጥብ አንድ ሚሊዮን መንገደኞችን ለማመላለስ በቅቷል ብለዋል። በዚህም ያልተጣራ ሁለት መቶ ስልሳ ሚሊዮን ዶላር ማግኘት ሲችል ይህም ተጣርቶ አንድ መቶ ሰማንያ ዘጠኝ ሚሊዮን ዶላር መሆኑን ዋና ስራ አስፈጻሚው ጨምረው ገልጸዋል። በአሁኑ ጊዜ የኢትዮጵያ አየር መንገድ በአጠቃላይ መንቀሳቀሻ ገቢው አራት ቢሊዮን ዶላር የደረሰ ሲሆን ከአስራ አምስት አመታት በኋላ ይኸው መንቀሳቀሻ ገንዘቡ ሀያ አምስት ቢሊዮን ዶላር ሊደርስ እንደሚችል የድርጅቱ ስራ አስኪያጅ እቅዳቸውን አስቀምጠዋል። በዚህም ጊዜም አየር መንገዱ ሁለት መቶ አውሮፕላኖች ሊኖሩት እንደሚችሉ አቶ ተወልደ ጨምረው ገልጸዋል። ሰብአ ተቃዋሚ ፓርቲዎች ጥቅምት አምስት ምስት እና ጥቅምት ስድስት ቀን ሁለት ሺህ አስራ ሁለት ዓመተ ምህረት የረሀብ አድማ እንደሚያደርጉ ከተገለጸ በኋላ ከተቃዋሚዎች ጋር ግንኙነት ያላቸው ጋዜጦች እንደገለጹት ደጋፊዎቻቸውም መንግስትን በመቃወም የረሀብ አድማውን እንዲቀላቀሉ ጠርተዋል። እነዚህ ጋዜጦች የረሀብ አድማውን ያዘጋጁትን በመጥቀስ በአሁኑ ጊዜ እኔ ያልኩት ብቻ ልክ ነው፣ እኔ የሰጠሁትን ብቻ ተቀበሉ፣ እኔ በወሰንኩላችሁ እና በፈጠርኩላችሁ ብቻ ኑሩ የሚለው አዝማሚያ እየጨመረ መምጣቱን አስተጋብተዋል። በአማራ፣ በትግራይ፣ በኦሮሚያ፣ በደቡብ ኢትዮጵያ ክልሎች በንጹሐን ዜጎች ላይ በተለያዩ የፖለቲካ ፓርቲ አመራሮች፣ አባላት ደጋፊዎችና ዜጎች ላይ የሚደርሰውን ጉዳት እንዲቆም ከመጠየቃቸውን ባሻገር በሕዝብ ተወካዮች ምክር ቤት በቅርቡም የጸደቀው የምርጫ ሕግ እንዲቀየር የተቃውሞው ፊርማም እንደሚያሰባስቡ እነዚሁ ከተቃዋሚ ፓርቲዎች ጋር ቅርበት ያላቸው ምንጮች ገልጸዋል። የምርጫ ቦርድ በበኩሉ የተቃውሞ ፊርማ ከማሰባሰብ ይልቅ አስር ሺህ ፊርማቸው እንዲያሰባስቡ ይቀላል በማለት መልስ መስጠቱም በሌላ በኩል ተገልጿል። ዘንድሮ ተፈጥሮ የተስተካከለ የክረምት ዝናብ በመላ ሀገሪቱ ያዳረሰ ሆኖ ቡቃያው በማሳ ላይ የተዋጣለት መሆኑ ቢነገርም በጅቡቲና በሱማሌ ላንድ በኩል እየዘመተ የሚገኘው አንበጣ ይጨርሰዋል ተብሎ እንደተሰጋ ግብርና ሚኒስቴር አስታወቀ። በአፋር፣ አማራ፣ ኦሮሚያና ሶማሌ ክልሎች በሚገኙ ወረዳዎች ይህ የበረሃን አንበጣ መስፋፋቱን የጠቀሰው የግብርና ሚኒስቴር ከግብርና ሚኒስቴር ምግብና ግብርና ተቋም እና ከምስራቅ አፍሪካ የበረሃ አንበጣ መከላከል ጋር በጋራ ባወጡት መግለጫ ይህንን ጠቅሰዋል። ይህን የበረሃ አንበጣ በአውሮፕላን በሚረጭ መድኃኒት ለመከላከል ዝግጅት እንደተጠናቀቀ የግብርና ሚኒስቴር ጨምሮ አስታውቋል። ለኢትዮጵያ ብሔራዊ ባንክ ሶስት አዳዲስ ምክትል ፕሬዚደንቶች መሾማቸውን መንግስታዊ የዜና አገልግሎት አስታወቀ። የብሔራዊ ቦርድ ባደረገው ሹመት ፈቃዱ ደግፌ፣ ሰለሞን ደስታና ኢዮብ ገብረ ኢየሱስ የምክትል ፕሬዚደንትነት ማዕረግ ተሰጥቷቸዋል። ከሁሉም የገንዘብን መረጋጋት የሚመለከተው ክፍል ኃላፊ የሆኑት የፈቃዱ ድጋፌ ሹመት ጠንከር ያለ መሆኑ ተነግሯል። በመጪው ሐሙስ መስከረም ሀያ ዘጠኝ ቀን ታላቁ ግቢ ወይም ታላቁ ቤተመንግስት በመባል የሚታወቀው አራት ኪሎ የሚገኘው የአጼ ምኒልክ ቤተመንግስት ለጉብኝት ክፍት ይሆናል ተብሎ ይጠበቃል። በዚህ ታሪካዊ ሙዚየም ውስጥ ወደ አርባ የሚጠቁ የሚጠጉ የቀድሞው ንጉሰ ነገስት ቀዳማዊ ኃይለ ስላሴ መኪናዎችም ለእይታ እንደሚቀርቡ ተገልጿል። የአጼ ምኒሊክ መኝታ ክፍል፣ እንግዳ የሚቀበሉበት እልፍኝ፣ በወቅቱ የመከላከያ ሚኒስትር የነበሩት የፊታውራሪ ሀብተጊዮርጊስ ዲነግዴ መኖሪያ ቤት፣ የዙፋን ችሎት፣ የአጼ ምኒሊክ የግብር አዳራሽ እና ሌሎችም ታሪካዊ ስፍራዎች ለጉብኝት ክፍት እንደሚሆኑ ተገልጿል። የመግቢያ ዋጋም ለአንድ ሰው ሁለት መቶ ብር እንደሆነ እና ለተለዩ እንግዶች እስከ አንድ ሺ ብር እንደሚደርስ ተገልጿል። ቤተ መንግስቱ ለእድሳት የበቃው ያለ ምንም የመንግስት ወጪ መሆኑ መሆኑን ልዩ ያደርገዋል ለጊዜው መጠኑ ባልተገለጠው የእድሳት ወጪ ጠቅላይ ሚኒስትር አብይ አህመድ በግድ ተነሳሽነት በተገኘ ገንዘብ አንድ ጋሻ ማለትም አርባ ሺ ካሬ ሜትር ግቢ እድሳት እንደተደረገለት ለማወቅ ተችሏል። በቱርክ ሀገር አሸባሪ በሚል ከተፈረጁት ፈቱላህ ጉናን ጋር ግንኙነት እንዳለ የተነገረበት ከአዲስ አበባ ወጣ ብሎ በኦሮሚያ ክልል የሚገኘው ትምህርት ቤት ባለፈው ሰኞ እንዲዘጋ መወሰኑን አስታወቁ። ሁለን በቅርቡ በቱርክ የተከናወነውን መፈንቅለ መንግስት አነሳሽ መሆናቸውን ተነግሯል። የኦሮሚያ የትምህርት ቢሮ ትምህርት ቤቱ እንዲዘጋ ሲወሰን ከወላጆች ጋር ተነጋግረው መሆኑን ተገልጿል። የኤስ ቢ ኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር።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 ምንም እንኳ የአሜሪካን መንግስት በወጣው መግለጫ በአባይ ላይ በመገንባት ላይ ባለው ግድብ ዙሪያ በግብጽና በኢትዮጵያ መካከል የተነሳው አለመግባባት በውይይት ለመፍታት እንደገና የተጀመረውን ጥረት እንደሚደግፍ አሜሪካ ቢያስታውቅም በሶስቱ ሀገራት መካከል በካርቱም እየተካሄደ የቆየው ስብሰባ ያለ ስምምነት መጠናቀቁን መንግስታዊ የዜና አገልግሎት ትናንት እሁድ ምሽት ላይ አስታወቀ። የአሜሪካ መንግስት ግድቡን በተመለከተ በግብፅ ኢትዮጵያና ሱዳን በካርቱም ያደረጉት ውይይት የሚበረታታና የሚደገፍ ነው ካለ በኋላ በዚህ ውይይት ሁለት ወገኖች ማለትም ኢትዮጵያና ግብጽ ጥርጣሬ በሌለበት ሁኔታ በስምምነት እንዲፈቱ አሜሪካን በፍርድ በብርቱ ታሳስባለች ብሏል። ሆኖም ግብጽ አሁንም ታላላቅ መንግስታት ችግሩን ለማካለል እንዲሸመግሉ ባቀረበችው ሀሳብ በመጽናቷ ውይይ የካርቱሙ ውይይት ያለ ፍሬ ሊጠናቀቅ በቅቷል በማለት የኢትዮጵያ ዜና አገልግሎት ገልጸዋል። የአሜሪካ መንግስት ይህን መልእክት ያስተላለፈው የግብፁ ፕሬዚደንት አብዱልፈታህ አልሲሲ በሰባ አራተኛ የተባበሩት መንግስታት ድርጅት ጉባኤ ላይ የኢትዮጵያን መንግስት ክፉኛ ከወቀሱ ጥቂት ቀናት መኋላ መሆኑ የሚታወቅ ነው። ዛሬ መስከረም ሀያ ስድስት ቀን ሁለት ሺ አስራ ሁለት አመተ ምህረት የህዝብ ተወካዮች ምክር ቤት አምስተኛ አመት ስብሰባውን እንደሚጀምር መንግስታዊ የዜና አገልግሎት አስታወቀ። በዚሁ በዓል ላይ ፕሬዚደንቷ ክብርት ሳህለወርቅ ዘውዴ የመንግስትን የአመት እቅድ የሚያሳውቁት የሚያሳውቁበት ቀን ይሆናል ተብሎ ይጠበቃል። ፕሮግራሙ የሚጀምረው ከሰዓት በኋላ ከሰዓት በኋላ ከስምንት ሰዓት በሉ በኋላ መሆኑንም መሆኑን ተገልጿል። የኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ ስ ን ፌስቡክ ፎሎ ስ ን ትዊተር